በመተማ በኩል ያለው የኢትዮጵያና የሱዳን ድንበር ተዘጋ። በምዕራብ ጎንደር አካባቢዎች በተቀሰቀሰው ግጭት ሳቢያ በመተማ በኩል ያለው የኢትዮጵያ የሱዳን ድንበር መዘጋቱን የመተማ ዮሐንስ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ጉዳዩን አስመልክቶ ለአሜሪካ ድምጽ በኢሜይል ማብራሪያ የሰጡት የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በመንግስት የጸጥታ ኃይሎችና ባልታወቁ ታጣቂዎች መካከል ባለው ግጭት የተነሳ ኢትዮጵያን ከሱዳን የሚያገናኝ ኛው የጋላባት መተማ ድንበር መዘጋቱን አስታውቋል። በአካባቢው በተካሄደው ግጭት በስደተኞች ላይ የደረሰ ጉዳት ግን አለመኖሩንም ነው የገለጹት። በመተማ ወረዳ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭቶች መቀጠላቸውንም ለአሜሪካ ድምጾች ምንጮች አመልክተዋል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን አስማማዋየ ነው እንደሚከተለው ያቀርበዋል። በምዕራብ ጎንደር በኩል ኢትዮጵያን ከሱዳን ጋር በምታዋስነው የመተማ ዮሐንስ ከተማ ባለፉት ሰኞ ዕለት በመንግስት የጸጥታ ኃይሎችና በፋኑ ታጣቂዎች መካከል ውጊያ መካሄዱን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የከተማ ነዋሪ ለአሜሪካ ድምፅ ተናግሯል። ለተወሰኑ ቀናት ጋብ ብሎ የነበረው ውጊያ ትላንትና መልሶ ማገርሸቱንና አሁንም ድረስ በቅርብ ርቀት መቀጠሉን ይኸው አስተያየት ሰጪ ገልጿል። በቀደም ከተማ ተቆጣጠሩች ነበር ይባልነዋይ ወደ ዘራን ወጣ አሁን ከተማውን መልሰው ጋር ወደ ይባላለን

በዚሁ ግጭት የተነሳ የኢትዮጵያና የሱዳን ድንበር መዘጋቱን በጋላባት መተማ መስመር ላይ ይካሄድ የነበረው የንግድ እንቅስቃሴን መቋረጡን አስተያየት ሰጪው አመልክቷል። ስለ ሁኔታው ለአሜሪካ ድምፅ በኢሜይል መልእክት ማብራሪያ የሰጠው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከሰሞኑ በመንግስት የጸጥታ ኃይሎችና ማንነታቸው ባልታወቀ ታጣቂ ቡድኖች መካከል የተካሄደውን ግጭት ተከትሎ የጋላባት መተማ ድንበር መዘጋቱን አረጋግጧል። ግጭቱ እስካሁን ድረስ በመተማ መጠለያ ጣቢያ ባሉ ስደተኞች ላይ ያሳደረው ተጽዕኖ የለም ያለው የመንግስታቱ ድርጅት የስደተኞች ጉዳይ ጽሕፈት ቤት ጉዳዩንም በቅርበት እየተከታተለ መሆኑንም አመልክቷል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን አንድ ስደተኛ በበኩሉ በትናንትናው ዕለት በከተማዋ ግጭቱ መቀጠሉን ጠቅሶ በስደተኞች ላይ የደረሰ ጉዳት ግን ያለመኖሩን አስረድቷል። ሆኖም ሁኔታው አስጨንቆናል፣ በተባራሪ ጥይት የመመታትና ካለንበት የመጠለያ ጣቢያ አቅራቢያ ሊደርሱ የሚችሉ ሌሎች መሳሪያዎች አደጋ ስጋት አድሮብናል ብሏል። እስካሁን በግጭቱ ሳቢያ የደረሰ ጉዳት ባይኖርም እንቅስቃሴዎች እንዲገደቡና የአገልግሎቶች አቅርቦት እንዲስተጓጎል አድርጓልም ሲል አክሏል። እንደ መጠጥ ውሃ፣ ምግብና ሕክምና የመሳሰሉ አገልግሎቶች እየቀረቡልን አይደሉም። ላለፉት ዘጠኝ ቀናት ገደማ በአካባቢው ባለው ግጭት የተነሳ የአገልግሎት አቅርቦት ተቋርጧል። የረድኤት ሰራተኞችንም አናይም። በሚሰጣቸው የጉዞ ማስጠንቀቂያ ምክንያት አይንቀሳቀሱም። እዚህ በአጠገባችን ካለችው የገንዳ ውሃ ከተማ የደረሰ የምግብ እርዳታ እንኳ ወዳለንበት ከተማ መጓጓዝ አልቻለም። በምዕራብ ጎንደር የተለያዩ አካባቢዎችም ግጭቱ መቀጠሉን የአሜሪካ ድምፅ ምንጮች አመልክተዋል። በተለይ ከመተማ ዮሐንስ ወደ ገንዳ ውሃ ከተማ በሚወስደው መስመር ላይ ባሉት ከተሞችና መንደሮች በዚህ ሳምንት በተለያየ ጊዜ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች መካሄዳቸውን አስተያየት ሰጮች አመልክተዋል። ከመተማው አንስ በአርባ ኪሎ ሜትር ርቀት ላይ በምትገኘውና የምዕራብ ጎንደር ዞን ዋና ከተማ በሆነችው ገንደኋ ባለፈው ሰኞ ማለዳ ላይ ጀምሮ እስከ ቀትር ድረስ ለስድስት ሰዓታት የቀጠለ ውጊያ መካሄዱን አንድ የከተማዋ ነዋሪ ገልጸዋል። ውጊያው ከከተማዋ አቅራቢያ መደረጉን ያወሱት አስተያየት ሰጪ በግብርና ስራ ላይ የነበሩ ሁለት ንጹሐን ሰዎችም በግጭቱ መገደላቸውን አመልክተዋል። ተፋላሚዎቹ ኃይሎች እዚያው አካባቢ መመሸጋቸውን የተናገሩት እኚሁ አስተያየት ሰጪ በመጠኑ ጋብ ብሎ የቆየው ውጊያ ዳግም በትላንት ነው ዕለት መካሄዱን አመልክተዋል። ኃይለኛ ውጊያ ተካሄደ። አሁን ብረት ለበስ ታንክ ይዛ ሶስት ተተኳሽ አላቸው መከላከያ እየፈተሰን እየተዋጋል ወደ ገንዶ ያመቶ ገባ። ትናንትናም ነበር ውጊያ ነበር። እስከ ፍራንስ ድረስ ዚ ጫፉ ሆርሽ የሚባለው አካባቢ ውጊያ ነበረ። የመድፍ የታንክ ተተኳሽ እንሰማለን። ትልልቅ የተባር መሳሪያ ነው። አሁን የከተማው እንቅስቃሴ በአዛዝ አቋርጦ ነበር ስራ ጀምሯል። ባንኮች ግን አልተከፈቱ። በምዕራብ ጎንደር መተማ ወረዳ ውስጥ በልዩ ልዩ አካባቢዎች ይደረጋሉ ስለሚባሉት ግጭቶችና አስከተሉ ስለተባለው ጉዳት ከወረዳው የመንግሥት ኃላፊዎችና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም።